ሳይንስና ህብረተሰብ። በኢትዮጵያ ካለፉት ሁለትና ሶስት ዓመታት ወዲህ የፖለቲካው የሙቀት መለኪያ ከፍ ባለ ቁጥር ይከተላል ተብሎ የሚሰጋው ግድያና እስራት ብቻ መሆኑ ቀርቷል። የፖለቲካው አየር ይበልጥ መዳመን ሲይዝ በብዙ ከተማ ወጣት ኢትዮጵያውያን ዘንድ የሚጠበቅ አንድ ነገር አለ፣ የኢንተርኔት መቋረጥ። በዚህ እርምጃ ዋነኛ ተጠቂ የሚሆነው ደግሞ በአጭር ጊዜ ውስጥ እስከ አራት ጂ ድረስ ተመንድጓል በሚል በብቸኛው የኢንተርኔት አገልግሎት ሰጪ ድርጅት ኢትዮ ቴሌኮም ብዙ የሚወራለት የተንቀሳቃሽ ስልክ የኢንተርኔት አገልግሎት ነው። በዚህ ረገድ ባለፈው ሳምንትም ተመሳሳይ ችግር እንዳጋጠማቸው የአገልግሎቱ ተጠቃሚዎች እማኝነታቸውን ሰጥተዋል። ዶይቼ ቨለ ያነጋገራቸውና ስማቸው እንዳይጠቀስ የጠየቁ አንድ የአዳማ ነዋሪ በተንቀሳቃሽ ስልኮቻቸው ኢንተርኔትን አብዝተው እንደሚጠቀሙ ይናገራሉ። በስልካቸው ኢንተርኔት ካገኙ ግን አንድ ሳምንት እንዳለፋቸው ይገልጻሉ። በዚህም የገጠማቸውን ችግር እንዲህ ያስረዳሉ። ምንም የለም፣ ፌስቡክ የለም፣ ኢንተርኔት የለም። ኢንተርኔት በአጠቃላይ ምንም የለም፣ ዜሮ ነው። ምንም ነገር የለም። እኛ በጣም ተቸግረናል። ምን ምንም ከውጭ ጋር የምንገናኝበት ነገር ኢንፎርሜሽን የለን፣ አንድ ነገር የሚተላለፍ ነገር የለን። ምንም በቃ በስቃይ ላይ ነው ያለን። ብዙ ጊዜ ተማሪዎችን ዳውንሎድ እናደርጋለን ምናምን እንላለን፣ ምንም አንድ የሚረባ ነገር የለም። በቃ ተፈትናል። ወደዚ ከዓለም ላይ ከሀገር ውስጥም ከምንም ግንኙነታችን ተቋርጠዋል። የከፍተኛ ትምህርታቸውን እየተከታተሉ የሚገኙት እኚሁ የአዳማ ነዋሪ ለትምህርታቸው የሚጠቅማቸውን መረጃ ብዙውን ጊዜ ከኢንተርኔት ያፈላልጋሉ ካለፈው ሳምንት ወዲህ ግን ከኢንተርኔት መረጃዎች ማውረድ ወይም ዳውንሎድ ማድረግ ይቅርና ከጓደኞቻቸው ጋር እንኳ መልእክት መለዋወጥ አልቻልኩም ይላሉ። የግድ ሲሆንባቸው ግን ብሮድባንድና ገመድ አልባ የኢንተርኔት ግንኙነት ያለባቸው ቢሮዎች እየሄዱ ደጅ ይጠናሉ። የተንቀሳቃሽ ስልክ ኢንተርኔት አገልግሎት ወደ ነበረበት ይመለሳል በሚል በየጊዜው መሞከራቸውንም አልተውም። ለምሳሌ ኢትዮ ገባታ እንባላለን፣ እንገዛለን፣ ብራችን እዛው እዛው ይቀልጣል። ኢንተርኔት ፓኬጅ፣ ቮይስ ፓኬጅ ማለት ካልተጠቀምክ በአራት ሰዓት ውስጥ ያልቃል። እኛ ለዛሬ ማታ ዳውንሎድ እናደርጋለን ድንብን ከገዛን ወይም ዛሬ ቀን ካዳግን ከአራት ሰዓት በኋላ የለም ረስን እንደዛ ቀልጧል። ሳይነገርን ነው የተቋረጠ ብራችን እዛ ቀርቷል። የአዳማው ነዋሪ የኢንተርኔት መቋረጡ በእርሳቸው ከተማ ብቻ ሳይሆን በሌሎች የኦሮሚያ አካባቢዎችም እንደሚስተዋል ይናገራሉ። ኦሮሚያ ጠቅላላ የ አንድም ቦታ የሚሰራ የለም። እርስዎ በምን አወቀ ይህንን? እኔ ጓደኞች አሉ ከአረቢ አይሰራም፣ አሰላ አይሰራም፣ ባዲ አይሰራም፣ ኦረን አይሰራም፣ ወለግ አይሰራም። ተማሪዎች ሁላችንም ውልታችንም እንገናኛለን፣ ከቤተሰብ ጋር እንገናኛለን፣ ከጓደኞች ጋራ በቻት እንገናኛለን። ብየሰን በፌዝ ተቋርጧል ከሳምንት ጀምሮ የለን። የአዳማውን ነዋሪ ማንነት ስማቸውን መግለጽ ያልፈለጉ የሱሉልታ ነዋሪም ይጋራሉ በተለያዩ የኦሮሚያ አካባቢዎች የኢንተርኔት ብቻ ሳይሆን የመደበኛ የተንቀሳቃሽ አገልግሎት የኔትወርክ ችግር እንዳለ ከዘመድ ጓደኞቻቸው መስማታቸውን ይናገራሉ። የኔትወርክ ሙሉ ለሙሉ የመቋረጥ ችግር ትናንት ማክሰኞ ታህሳስ 10 በሱሉልታም ተከስቶ እንደነበር ያስረዳሉ። በአካባቢያቸው ስላለው የተንቀሳቃሽ ስልክ የኢንተርኔት አገልግሎት ችግር ደግሞ ተከታዩም ብለዋል። ያው ያለው ሁኔታ ምንም ነገር አናይም። አሁን ፌስቡክ ተዘግቷል። በተለይ ኦሮሚያ ክልል ወደዚህ ወደ ሱሉልታ ጭራሽ እንትኑ አይመጣም፣ ዳታው አይከፍትም ከፌስቡክ ሌላም ዋትሳፕም እንደዚሁ ያስቸግረናል። ዋትሳፕ ፎቶና ሪከርድ አይወርድም፣ ጽሑፍ ብቻ እናያለን። ፎቶና ቪዲዮ ማየት አትችሉም፣ ቪዲዮ አንችልም እና ሪከርድ ድምጽ፣ ኦዲዮ ነገር አንችልም። የሱሉልታው ነዋሪ የኢንተርኔት አገልግሎት መስተጓጎሉን ከባድ ችግር ነው ይሉታል የፈጠረባቸውን ችግር ደግሞ እንዲህ ሲሉ ይገልጹታል። ከባድ ተጽዕኖ ነው፣ በስራም በሁሉንም የሀገሪቱን ሁኔታ ራሱ አንዳንድ የምናገኘውን ኢንፎርሜሽን አለማግኘት በጣም ከባድ ነው። ይሄ ከሱሉልት አቅራቢያ በምትገኘው በመዲናይቱ አዲስ አበባም የኢንተርኔት ችግር ይስተዋላል። አገልግሎቱን በተለይ ማግኘት የማይቻለው የማህበራዊ መገናኛ ዘዴዎችን ለመጠቀም ሲሞከር እንደሆነ ተገልጋዮች ይናገራሉ። ማንነቱ እንዳይገለጽ የሚፈልግ የኢንፎርሜሽን ቴክኖሎጂ ባለሙያ ይህንን የተጠቃሚዎችን አስተያየት ያረጋግጣል። አዎ፣ በእርግጥ የተወሰኑ የሶሻል ሚዲያዎች ተዘግተዋል። የማህበረሰብ ድረገጾችና አፕሊኬሽኖች ማለት ነው። ከእነሱ ማለት እነ ፌስቡክ፣ እነ ትዊተር፣ ኢንስታግራም የመሳሰሉት ተዘግተዋል። በተለይ ደግሞ ቫይበርና ዋትሳፕ ላይ የጽሁፍን ኮሚኒኬሽን ወይም የጽሁፍ ግንኙነት የተፈቀደ ነው። ግን ፎቶዎችንና ቪዲዮዎችን መለዋወጥ ወይም ደግሞ ስልክ መላወጥ የተከለከለ ነው። በዛ መልኩ ነው የተዘጋው። ግን ይሄ ነው ብሎ ለመናገር ይከብዳል አዘጋጉ። ምክንያቱም ለምሳሌ አሁን ጠዋት አካባቢ ቫይበር አይሰራም ነበረ፣ ዋትሳፕም አይሰራም ነበረ። አሁን እየሰሩ ናቸው። ቴሌግራም ምናምን ሁሉም ይሰራሉ እና እንደመጣ እንደመሄድ ነገር እያ ያለ ነው። ግልጽ ሆኖ እነ ነ ተዘግቷል ንትና ንትና አይዘጉም ለማለት የሚያስቸግርበት ቦታ ላይ ያለ ነው። በኢትዮጵያ ያሉ የኢንተርኔት ተጠቃሚዎች እንዲህ እንዳሁኑ ጊዜ በማህበራዊ መገናኛ ዘዴዎች እንዳይጠቀሙ እቀባ ሲጣልባቸው እገዳውን ጥሰው አገልግሎቱን የሚያገኙባቸው ዘዴዎች ነበሩ። እንደ ሳይፎን፣ ኦፔራ ማክስ እና አልትራሰርፍ አይነት አፕሊኬሽኖችን በመጠቀም የተከለከሏቸውን ድረገጾች ሲጎበኙ ቆይተዋል። ባለፈው ሳምንት መጀመሪያ የነበረው የኢንተርኔት እገዳ እነዚህንም ከአገልግሎት ውጭ ያደረገ ነበር። ከቀናት በኋላ የተወሰኑት እንደ ቀድሞ መልሰው አገልግሎት መስጠት መጀመራቸውን ተጠቃሚዎችም ሆነ ባለሙያው ይገልጻሉ። በኢትዮጵያ እንዲህ ሄድ መለስ የሚል የኢንተርኔት አገልግሎት ማግኘት ለተጠቃሚዎች እንግዳ ነገር አይደለም። ኢንተርኔት ተዘጋ ሲባል ግን ወይ ሙሉ ለሙሉ አገልግሎቱ ይቋረጣል አሊያም የተወሰኑ አገልግሎቶች ተለይተው እገዳ ይጣልባቸው ነበር። የኢንፎርሜሽን ቴክኖሎጂ ባለሙያው ባለፈው ዓመት ከግንቦት ወር መጨረሻ ግድም ጀምሮ የነበረውን የኢንተርኔት መቋረጥ ከአሁኑ የአገልግሎቱ እቀባ ጋር ያነጻጽራል። ባለፈው ዓመት የሆኑ ዌብሳይቶች ወይም የሆኑ አፕሊኬሽኖች ክሊርሊ ተዘግተው ነበረ መጀመሪያ አካባቢ ከዛ ወደ በኋላ ሁሉም ነገር ተዘግቶ ነበር። ጭራሽ ምንም አይነት ዳታ ኮኔክሽን በስልክም፣ በኮምፒውተርም፣ በኤዲኤስኤልም፣ በዋይርለስም በምንም አያለም ነበር የሆነ ታይም ላይ። ከዛ በኋላ ሲመጡ መጀመሪያ ኤዲኤስኤሉ ተለቀቀ። ከዛ በኋላ ደግሞ ወደ ዳታ ተመጣና የቀሩት ዌብሳይቶች ተለቀቁ ማለት ነው። አሁን ግን ክሌርሊ ይሄንኛው ዌብሳይቶች ተዘግቷል ልልህ አልችልም። እኔ ጋር አሁን ሳይፎን አይሰራም ነበር ትላንትና፣ ዛሬ ይሰራል በኢዴስል ላይ ዋትሳፕ አይሰራም ነበር፣ ቆሞ ነበር። እዚህ አሁን ያለውበት አካባቢ ዛሬ እየሰራ ነው ያለው። ስለዚህ ነገ ደግሞ ያለው ሁኔታ አሁን ብልህ ተቀይሮ ነው የሚጠብቀ እንዲህ በየጊዜው ተቀያሪ በሆነው የኢትዮጵያ የኢንተርኔት ክልከላ ለተጠቃሚዎች ሁነኛ መላ የሆነው የቪፒኤን ግንኙነት አሊያም ፕሮክሲ ሰርቨሮችን መጠቀም ነው። ኢንተርኔት በሚዘጋባቸው በሌሎች ሀገራትም በመፍትሄነት እያገለገሉ ስለሚገኙት ስለነዚህ ሁለት ዘዴዎች ባለሙያው ማብራሪያ አለው። ቪፒኤን ማለት ሲተነሰን ቨርቹዋል ፕራይቬት ኔትወርክ ነው። ኢንተርኔት ያው ሰፊ በጣም ትልቅ ነው። በኢንተርኔት ውስጥ የራስህን የሆነ ትንሽዬ ኔትወርክ የኬትም አካባቢ የሆነ ላይክ እንደ ኢንተርኔት ቤት ምናምን ትንሽ ኔትወርክ አስብልኝና ግን ስሩ ኢንታየር ወርልድ ያንን ኔትወርክ በሆኑ ትንሽ ኮምፒውተሮች ላይ ለመስራት ነው ሀሳቡ፣ ቪፒኤን የሚለው ሀሳብ። ፕሮክሲም በተመሳሳይ ነገር ነው የሚሰራው፣ ግን የሲኪዩሪቲ ነገሩ ትንሽ አስቸጋሪ ነው። ፕሮክሲ ኔትወርክ ነው። ስለ ሲኪዩር የሆነ ዳታ ትራንስሚሽን ከአንተና ከዛኛው ሰርቪስ ጋር የራሳችሁ የሆነ ኢንክሪፕሽን ወይም ደግሞ ሚስጥራዊ ነገር መላላት የምትችሉበት የተመቻቸ ነገር ነው። በቀላሉ ለመግለጽ በምሳሌ አንድ ሰው ወደ ሆነ ሀገር መሄድ ከተከለከለ እና ከጎረቤት ሀገር ደግሞ ሌላ ሰው መሄድ የሚችል ከሆነ መጀመሪያ ወደዛ ጎረቤት ሀገር ሄድ እና ቀጥሎ ወደዛኛው ሀገር መሄድ ይችላል ስለዚህ ያችን ሀገር የጎረቤቱን ሀገር እንደ ቪፒን ወይም ደግሞ እንደ ፕሮክሲ ሰርቨር ተጠቀመባት ነው ስለዚህ ይሄው ነው ሀሳቡ የቪፒን የፕሮክሲ ሰርቨር በአሁኑ የኢንተርኔት እገዳ የተወሰኑ የቪፒን አፕሊኬሽኖች ለቀናት መዘጋታቸው ምኑን መፍትሄ ሆኑት የሚል ጥያቄ ያጭራል ባለሙያው ለዚህም ቢሆን መላ አለ ባይ ናቸው ቪፒኤኖቹ የእኛ ሰርቪስ ፕሮቫይድ በሚያደርገን ድርጅት ወይም በኢትዮ ቴሌኮም በኩል ቀጥታ ወደ ፌስቡክ እና ወደ ዋትሳፕ የምንልካቸውን በዛ የሚያልፉትን ትራፊኮች እሱን አዙረው ወደ ሌላ ወዳልተከለከለ ዌብሳይት በዛ በኩል አድርገው ስለሚያሳልፉት ያንን ለመከልከል አስቸጋሪ ነው። በእርግጥ እያንዳንዳቸውን እግር በግር ተከታትሎ መዝጋት ይቻላል። ሆኖም ያ በዛው እንዳለ የተሻለው አማራጮን የሚመስለኝ በዛ ያሉ ቪፒኤኖችን በስልክም ሆነ በኮምፒውተር ላይ ይዞ መገኘት የተሻለ አማራጭ ነው። ባለሙያው ተጠቃሚዎች ሊገለገሉባቸው የሚችሏቸውን የቪፒኤን አፕሊኬሽኖች እንዲህ ይዘረዝሯቸዋል። ቪፒኤን ስፒድ የሚባል አፕሊኬሽን አለ። ጥሩ ነው፣ ይሰራል። ፍጥነቱም ማሪፍ ነው። ግን ኮኔክት ሲያደርግ ትንሽ ዘግየት ይላል። ቪፒኤን ማስተር የሚባልም ደግሞ አለ። እሱ በነፃ አይገኝም ግን ፕሪሚየም ቨርዥኑ በደንብ ይሰራል። እስካሁን ምንም አይነት ችግር አላየሁበትም። ቀጥሎ ደግሞ ቪፒኤን ጌት የሚባልም አለ። እሱም በደንብ ይሰራል። በአሁኑ ሰዓት ሱፐር ቪፒን የሚባለው ከሆነ ጊዜ በኋላ መስራት አቁማል። ሰ እሱን እንድትጠቀሙ አልመክርም። ምክንያቱም እንደ ድሮ ስፒድ የለውም፣ አገልግሎትም ያን ያህል አይደለም። ሳይፎን አሁንም በትክክል ይሰራል። በተጨማሪም ኦፕን ቪፒን። እነ ሁሉ አፕሊኬሽኖች በጉግል ፕሌይ ስቶር ላይ የሚገኙ አፕሊኬሽኖች ናቸው ወይም ደግሞ ጓደኞቻችሁ ዜንደርን በመጠቀም መለወጥና መጠቀም ይቻላል። ለማክ ዩዘሮች ደግሞ ሶፍትዌር ለመጫን ለማይችሉ ቪፒኤን ሚ ዶት ሚ የሚባል ዌብሳይት አለ። ከዛ ላይ ዩዘርኔምና ፓስወርድ ብቻ በማውረድ የቪፒኤን አክሰስ ማግኘት ትችላላችሁ። ተጨማሪ ሶፍትዌር መጫን ሳያስፈልግ አፕል ስልኮችም ላይም ሆነ ማክ ኮምፒውተሮች ላይ ይህንን ነገር የመጠቀም ቀላል አማራጭ ነው። በኢትዮጵያ በብዙ ተጠቃሚዎች ዘንድ የሚዘወተሩ ውሱን አፕሊኬሽኖች አሉ። ባለሙያው እንደዚህ አይነት ቪፒኤኖችን አስመልክቶ የመጨረሻ ምክር አላቸው። ብዙ ፖፒለር የሆኑ ቪፒኤኖች ስትጠቀም ትራፊክ በጣም ስለሚጨምር ኮኔክት የማድረግ ፕሮባቢሊቲ ህና የምታገኘው ስፒድ በዛው ያህል እየወረደ ስለሚሄድ የተሻለ አማራጭ ነው ብዬ የምመክረው ሪሰርች አድርገው የተሻሉ ነገሮችን ወይ ሰው የማያውቃቸው ነገሮች ብትጠቀም ጥሩ ሪዛልት ታገኛለ። የተሻለ የዛሬው መሰናዷችን የእስካሁኑ ነበር። ተስፋ አለ ወልደየስ ነኝ። ሰላም።